ወላጆቻችን ዘጠኝ ልጆች አፍርተዋል። እኔ ሰባተኛዋ ልጅ ነኝ። እንዴት እንደሆነ ለመተንተን በሚያስቸግር መንገድ ገና ጨቅላ ሳለሁ አንስቶ በአኗኗራቸው ምክንያት በአንድ በታቸው የተናገሩትን መስማት ብቻ ሳይሆን የልባቸውንም ሐሳብ፣ የነፍሳቸውን ጩኸት፣ የጓዳቸውንም በረከት ሆነ ራቆትነታቸውን እየተረዳው አደግኩ።